ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ሀብታሙ ሲዩም ከአቀናባሪያችን ባሪያችን ኤልያስ አስማረ ጋር አብሬያችሁ አመሻለሁ። ዛሬ ሁለት ከመልካም መንፈስ የሚያገናኙ አነቃቂ ጉዳዮችን እናነሳሳለን የመጀመሪያው ቆይታ ከሚሪያም አለሙ ጋር ያስተዋውቀናል ኢትዮጵያውያን ለሚያዘወትሯቸው ማህበራዊ መገናኛዎች ቤተኛ የሆነ ሰው ሚሪያም አለሙ እንግዳ አትሆንበትም በየዕለቱ በምታቀርባቸው በቪዲዮ የታገዙ አነቃቂ ንግግሮችና የህይወት ምክሮች በርካቶች ያውቋታል የግላዊ እድገት አሰልጣኝና አማካሪም የሆነችው ሚሪያም ከአራት ዓመታት በላይ በዘለቀ አገልግሎቷ ብዙሃን የሚገጥሟቸውን ችግሮች አንስታ መፍትሔ የምትላቸውን አጋርታለች። ለተጨማሪ ንግግርና ውይይት መነሻ የሚሆኑ ጉዳዮችን በመምዘዝ የማህበራዊ መገናኛ ዘውታሪዎች ብሩህ አላሚዎች እንዲሆኑ ስታበረታታም ሰንብታለች። ከእሷ ጋር ያደረግነው ዘለግ ያለ ቆይታ ቀድሞ ይደመጣል። የሆነ ወቅት አለ በሕይወትሽ። እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችም። ለምን ያለፈው ላይ ነው ያለው አእምሮሽ? ለምን ያለፈው ላይ ነው ያለው ስሜትሽ? ለምን ያለፈው ነገር ላይ ነው ያለው ሀሳብሽ ባጠቃላይ? ስለዚህ ወደፊት ለመራመድ ያለፈውን ነገር ታዩ ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው። እንግዲህ በርካታ አነቃቂ መልእክቶችና የሕይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድት ያደረገሽ መነሻ ምክንያት ምንድን ነው? ከጀመርኩኝ ትንሽ ቆይቻለኝ። ከአራት ዓመት በላይ ሆነኛል። አሁን እንድጀምር ያነሳሳኝ ምክንያት ምንድን ነው? ይሄ ፐርሰናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለሁ ከልጅነት ጀምሮ ደስ የሚለኝ ነገር ነው። እና ስለሱ ብዙ ነገሮችን አነብ ነበረ፣ በዛ ዙሪያ በተቻለኛ ቅ ቪዲዮዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያደረኩ ቆየሁ እና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ አክሰሱ አለ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተ ብታይ፣ መጽሐፍ ልግዛ ብትል ምንም እንደዚህ፣ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ፣ እንደዚህ አይነት ነገር የሚሰጡ ሰዎች ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰውም ባሳውቅ ምናልባት የአንድን ሰው ሕይወት መቀየር ችል ይሆናል። ሕይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎ ትንሽ ይለል ደቂቃቸውን መልካም አደርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝ። ና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊ ያለሽ፣ ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ? በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት፣ ማስተምርበት ብዬ የወሰንኳቸው ነገሮች የሉ? ምንድነው የማደርገው? ከተሻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊጨያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት፣ መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተሻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮች በጣም ስለማከብረው የሁሉንም ሰው ኮሜንት አነባለው። የትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት ሳረ ኮሜንት አነባለው እና ጥያቄ የሚጠይቋሉ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ፣ ሌላም ሰው ይሄ ጥያቄ ውስጥ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮው ያደረኩኝ መልስላቸዋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔን እራሱ ለማያውቁኝ ያላዩት ላልሰሙ አልሰሙ መልዕክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትን እላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንጭላቸው ነገሮች ከበር ለማድረግ እሞክራለሁ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነው። በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ፣ ለመጠላለፍ እየዋሏቸውን የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው? ትችቱ በዝቷል ወይ የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ። በዛ ዙሪያ ግን ምን አለ መሰለህ፣ በእኛ ማህበረሰብ ብቻ ግን አይደለም። እሱ ነገር አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው በዓለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንምጣ ምንም ይሆን ቋንቋችን፣ ምንም ይሆን መነሻችን በአብዛኛው የምናሳያቸው ጠባዮች አንድ ናቸው እና እነዚህ ይሄ ትችት ነገሩ እኛ ጋር የጎላ ሊመስልን ይችላል። ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው እኔ ራሴ ካየሁት ማለት ነው እኔም ቪዲዮዎች ፖስት አድርግ ትችቶችም ዘለፋዎች ምንም ይደርሰኛል እንደሱ አይነት ኮሜንቶችም አሉ እንዳልኩ ኮሜንቶች ስለማንም ያጋጥሙኛል ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድነው መሰላል ከየት ነው የሚመጣው ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላ ሰው ለመዝለፍ የሚሰው እና እንደዛ የሚያደርጉ ሰዎች ካሉ ቅር የሚያዳምጡ ሰዎች ራሳቸውን ቆም ብለው እንዲመረምሩ ይፈልጋለሁ፣ ወይም ጠይቃቸዋለሁ። እራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለው ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። ሰው በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱን ቆመ ብሎ ቢመረምር ነው። እንደ ተቀባይ፣ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች፣ እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም። መልሱ እሱ አይደለም መፍትሄው። ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላም ሰው ሊጎዳ የሚነሳው። ስለዚህ ያ ሰው የሆነ ነገር ውስጥ ለተጎዳ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው። እና በዛ ሚኒት በተቻለ አቅም በፍቅር እንመልስላቸው ለእነዚህ ሰዎች፣ በተቻለ አቅም በመልካም እንመልስላቸው እነዚህ ሰዎች። እውነቴን ነው የምልህ፣ እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰው ለመጉዳት ብለው አይደለም ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም። ያልተፈለጉ ልምዶችን ለመተው የሚረዳ ነጥብ ምንድን ነው? ለሰው መናገር ፈቃደኛ ሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ የምትጀምሩበትን ቀን አድርጋችሁ መጽሐፍ ወይም ደግሞ ለምታምኑት ለሚቀርባችሁ፣ እና የት እየደረስክ ነው አደረግ ኮይ ብሎ ለሚናገራችሁ ሰው መናገር ነው በስድስተኛነት ያ ተጠያቂነትን ያመጣል። ስለዚህ ያ ሰው ምን ይለኛል እንዴ? ሶሻል ሚዲያ ላይ ኩበሙሉ ለጥፍ ያሉ ሰው ምን ይለኛል ብለን እናረገዋለን። ሚሪያም፣ መልእክቶችና የህይወት ምክሮችን ለተከታዮችሽ በምታካፍበት ጊዜ ከማህበራዊ መገናኛ ተከታዮች ምን አይነት ምላሾችን እያገኘች ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪኝ ትችያለሽ? እሺ፣ በስመ አብ። እንደሱ በጣም ብዙ ናት። ምንድን ነው መሰለህ የሚደርሱኝ አስተያየቶች፣ መጀመሪያ ስጀምር ካለው እንነሳ። መጀመሪያ እንደዚህ አይነት አስተያየቶች የሚደርሱኝ አስተያየቶች ይሄ ዘለፋውን ነገር ትንሽ የበዛበት ሁኔታ ነበር። መጀመሪያ የመናገሩ ነገር የሚያስተዳደቡ ነገር ግን እኔ የተነሳውበት አላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ህይወት ልቀይር እችላለሁ፣ እንዲሁም ህይወታቸውን ባልቀይር ደቂቃቸውን እችን እኔ ላዳመጡበት ደቂቃ እሷን አስተካክልላቸው ያለው የሚለው እምነት ስለነበረኝ ከመጀመሪያ ትነሳ ሁሉ ጊዜ አስተያየቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ አንዲት ምስጋና ካለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከልሽው፣ ቀየርሽው፣ ጥሩ ተሰማኝ፣ ተነሳሳው የሚል ነገር ካለ ትኩረት ይዛ ላይ ነበረ ማድረገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶ ነው ዘጠና ስምንት ፐርሰንት ማለት ይችላለው በጣም መልካም አስቴቶች ናቸው የሚደርሱ ሁሌ በሁሉም ሶሻል ሚዲያ ላይ ፕሪማች ሁሉም ላይ ያለው ሊንክድን፣ ፌስቡክ፣ ኢንስተግራም፣ ዩትዩብ ክክ ላይ አለው እና በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮብሻል የሚለው ከባድ ነው። በጣም ብዙ ስለደረሰኝ ግን አይ ቲንክ ከሁሉም የሚበልጥብኝ ምንድን ነው በውስጥ መስመር ያው ኮንፊደንሻል ኢንፎርሜሽን ስለሆነ የግል ኢንፎርሜሽን ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞር ያበረታችኛል። ምን ያህል ህይወታቸው እንደተቀየረ ምን ያህል ለውጥ እንዳመጡ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል። በከባዱም ሰዓት፣ በጨለማውም ሰዓት እንድቀጥል ያደርገኛል እና እነሱ ነገሮች በጣም በጣም ነው የምወዳቸው፣ አስታውሳቸዋለሁ ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ ያ ዶንት ኖ እሱ ከሆነ እና ላይፍ ኮች ነኝ ወይ ይሄ አሰልጣኝ ትንሽ ትንሽ ደግሞ ማማከር አገልግሎት ይሰጣለሁ። በሱ ዙሪያ ደግሞ የሚሰጡኝ አስተያየቶች የበለጠ ደስ ይሉኛል። ምንም የሰው ህይወት ሲቀየር አብሬያቸው ነው ቁጭ ብዬ ነው የማያቸው። በምንሰራው ስራ ለውጣቸውን አብሬ ነው ኤክስፒሪየንስ የማደርገው እና በጣም ነው ደስ የሚለኝ። እና እንዲሁም የተወሰኑትን አስተያየቶች ዌብሳይቱ ላይ አድርጌያቸዋለሁኝ ከሱ ከኮችን ያገኘኋቸው እና በጣም ነው ደስ የሚለኝ። እና ማጆሪቲው መልካም አስተያየት ነው ደርስ ነው ኢትዮጵያውያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶች እና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው፣ ሰዎች ሀሳባዊ ብቻ ሆነው እንዲቀሩ ያደርጋሉ፣ የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚሉ የጎንዮሽ ትችቶች አሉ። በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ፣ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክን ጠላህም የሆነ ክላሱ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል አለን። ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዮሪ ብቻ ነው በቃል ብቻ ነው አለን እና መናገር የሚችለውን ያወቀውን፣ ያስረዳሃል፣ ያስተምርሃል። ትጥፋለህ እዛ ጋር የምንለያዩ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም። ማለት በአብዛኛው ጊዜ አንተን የጠየኩ አይደለም በሚለው ለያዘው አይደለም ማለት ማጥናትም አለ አለ ያንተ እንትን መጨመር አለበት ማለት የአንተ ጥረት መጨመር አለበት እንጂ አስተማሪውን ቁጭ ብለህ ብቻ ስለሰማኸው እስከመጨረሻው ውጤታማ አትሆንም። የተወሰነ ውጤታማ ልትሆን ትችላለህ፣ አስተማሪው ያለውን ልታስታውስ ትችላለህ። አንዳንድ ሰዎች በዛ ድ ጎበዝ ናቸው፣ ግን እስከመጨረሻው አያዛልቅም። በጣም ብሶች አውቃለሁ እንደሱ። ለምን የአንተ ጥረት መጨመር ስላለበት አይደል? አንተ ማጥናት አለብህ፣ አንተ ሌላ ነገር ተጨማሪ ማንበብ አለብህ፣ የሚሰጥህ ሆምወርክ መስራት አለብህ አይደል? እንደዛ ስታደርግ ነው ውጤታማ የምትሆነው። ልክ ልክነኝ። የጋዜጠኝነት ጥያቄነቴን ትቼ መላሽ መሆኔ ሌላ ፈተናውን ስላስገባ አንድ እኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው። ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው። እና ጥያቄ ጠይቃ ለሚጠይጉኝ ሰዎች ልልህ የፈለኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል? ይሄ አናሎጂ እየሰጠሁ ነው። ጥያቄው እመልሳለሁ። ሰው ትምህርት ላይ የራስ ጥረት ሲታከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልእክት፣ ትምህርት በነገራችን ላይ አነቃቂ ንግግሮችን ብቻ ለምናገረው አስተምራለሁ። በትክክል ላይ ገብቼ ሳስተምር አሁን ስትራቴጂዎችን አስተምራለሁ። ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮም ቢሆን በተቻለ እሱን ለማስገባት እሞክራለሁ። እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማርን ነው። እና ትምህርቱን ወስደ ምንም ማድረግ አለብህ። ለውጥ ለመምጣት መጠቀም አለብህ። አንተ ስትሰራ ነው ለውጥ የምታመጣ። ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልክት የሚሆን ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለኔ ሰርማ የሆነች አንድ ደቂቃ ምናምነች ና፣ ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ። መንቀሳቀስ አለብህ። አሁን ነው ጊዜው። ማድረግ አለብህ ባለህ ነገር፣ ባለህ አቅም። ተነስ ስልህ ሰምተህ ይሄ ነገር በጣም ደስ ይላል ብለህ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማ ግን ተነስተህ ህልም አለ ወደ ህልም ሊያስኬድ የሚችል ነገር ትንሿን አድምጃ አንድ ስተግ የምታስኬድህን ነገር እዛች ላይ ማረከሻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም ዋጋ የሚኖረው አክሽን ስንወስድ ነው። እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህን መልእክት ማለት ነው። በጣም አመሰግናለሁ። ሚሪያም አለሙ የአነቃቂ ንግግሮች አቅራቢ፣ የግል ስብና ግንባታ አሰልጣኝ፣ አስተማሪም ነሽ። የጀመርሽው ሁሉ ተሳክቶ ብዙሃንን የሚጠቅም እንዲሆን እመኝልሻለሁ ነበረን ቆይታ በድጋሚ አመሰግናለሁ። እኔ ምድር በጣም አመሰግናለሁ ሀብታሙ፣ ስለጋብዝከኝ ሁሉንም አድማጮች ደግሞ ጊዜያችሁን ሰጣችሁ ስላዳመጣችሁ በጣም ነው የማመሰግነው። ማንኛውም ጥያቄ ካላችሁ አድማጮች፣ ለእኔ በየትኛውም ሶሻል ሚዲያ ላይ ታገኙኛላችሁ፣ መጠየቅ ትችላላችሁ። ሚሪያም ቻናል ነው የሚባለው ቻናሌ። ምንም አይነት ጥያቄ ካላችሁ ጠይቁኝ። የግል ስልጠናም ከፈለጋችሁ ከኔ ጋር ለማድረግ እሱንም ስለምሰጥ እንዴት ልታገኙ እንደምችሉ ልጠይቁኝ ትችላላችሁ። በጣም አመሰግናለሁ። I'll time. Yeah, I'll We'll i ኢትዮጵያ በማደጎ የተወሰደች የዓመት ሕፃን ከአሜሪካዊቷ እናቱ ጋር በመሆን በኢትዮጵያ ያሉ ሕፃናት የማንበብና መጽሐፍት ክህሎታቸው እንዲያዳብሩ የሚያስችሉ መጽሐፍትን እየጻፉና በነጻም እያዳረሱ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ ትግርኛ፣ ኦሮምኛና ሶማልኛ የተጻፉ አዳዲስ ታሪክ ያላቸው ከሺህ በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው ይናገራሉ። የድርጅቱን መስራች ኤሊኖር አንጀሊተስንና ልጇን ሌላ አንጀሊተስን ያነጋገረቻቸው ስመኝ ሽቁ ይናት ቀጥሎ ይቀርባል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጉ የወሰዷት የአስራ ሁለት አመት ልጅ አለቻቸው ሌላ አንጀሊተስ ሌላ ለመጀመሪያ ጊዜ ተዋውቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው እኔ ና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ህይወት በየግላቸው የሚያውቁት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት። ገና የሶስት አመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር። It was always really awesome to remember writing the memories of the, being able to put those memories onto the pages and sharing them with Ms. everyone I've around እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህጻናት መጽሐፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች it struck me that how is a child going to learn to love to read and see reading as a tool to their future if they don't get to practice with books that draw them in? በጣም ልቤን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ። ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅ። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት አመት ጊዜ ውስጥ ኤልኖር እና ሌላ 105,000 መጽሐፍትን በኢትዮጵያ ለሚገኙ ህጻናት ያደረሱ ሲሆን ከነዚህ ውስጥ 107 በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህጻናትን መርዳት በመቻሏ በጣም ደስተኛ ናት። ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለእኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወኩ። በአማርኛም በእንግሊዝኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ። ሌላ መጽሐፎቹን ከመጽሐፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። ኢትዮጵያ ውስጥ ያሉ ሕጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደ እኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ፣ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድህረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች። ይህንን ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። For example, we did a collaboration with an organization called Wima that got our books in Tembarsa and Amharic to, you know, rural Ethiopia for their <and> <libraries>. በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጭ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን። መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳርና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ፤ ድር ቢያብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ሕጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ ዓመት ብቻ ተጨማሪ አንድ መቶ ሺህ መጽሐፍትን ለኢትዮጵያ ሕጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። Hey.